ጥያቄ ሶስት ከወላጆች ጋር ሊኖር የሚገባው ሥርዓት ወይም አደብ እንዴት ነው? መልስ፣ አንደኛ አላህን በማመፅ ላይ እስካልሆነ ድረስ ወላጆችን መታዘዝ። ሁለተኛ ወላጆችን መኻደም፣ መንከባከብ። ሦስተኛ ወላጆችን ማገዝ። አራተኛ የወላጆችን ጉዳይ ማሳካት። አምስተኛ ለወላጆች ዱዓ ማድረግ። ስድስተኛ ከእነርሱ ጋር ሲጫወቱ ሥርዓትን መጠበቅ ይገባል። በዚህም መሰረት ከንግግሮች ትንሽ የሆነው ኡፍ ማለት እንኳን አይፈቀድም። ሰባተኛ ለወላጆች የፈገግታ ፊትን ማሳየት ለእነርሱ ፊትን አለማጨፍገግ። ስምንተኛ ድምፅን ከወላጆች ድምፅ በላይ ከፍ አለማድረግ። በጥሞና አዳምጣቸዋለሁ። በንግግራቸው መሃል አላቋረጣቸውም በስማቸው ነጥዬም አልጠራቸውም። ይልቁንም አባዬ፣ እማዬ ነው የምላቸው የሚለውን መከተል። ዘጠነኛ አባትና እናቴ ክፍል ውስጥ እያሉ ከመግባቴ በፊት ፈቃዳቸውን እጠይቃለሁ። አስረኛ የወላጆቻችንን እጆችና ግንባራቸውን መሳም።